ጋዜጠኛ ኤልያስ ገብሩና ፖለቲከኛው ዳንኤል ሽበሺ ከታሰሩ አምስት ወራትን አሳልፏል። ከአንዱ እስር ቤት ወደ አንዱ ቢዘዋወሩም እስካሁን ፍርድ ቤት ቀርበው ክስ አልተመሰረተባቸውም። ሰሞኑ ከነበሩበት ወደ ሌላ ፖሊስ ጣቢያ የማዛወሩና የመመለሱ ጉዳይ አስመልክተን አብሯቸው ታስሮ የነበረና በቅርቡ የተለቀቀው አናንያስ ሶሪን አነጋግረነው ነበረ። ያው በየሁለት ቀኑ አገኛቸዋለሁ፣ እየሄድኩ ጠይቃቸዋለሁ። ያለውን ነገርም በቅርበት ነው የምከታተለው። ምንድን ነው እዚህ ክስ ለመመስረት እኛ ከአቅማችን በላይ ነው ብለው የሰሚት ክፍለ ከተማ ወይም የሰሚት ፍርድ ቤት አቃቤ ሕጎች ይህንን ለመርማሪ ፖሊሶቻቸው ይነግራሉ። የእኛ ከአቅማችን በላይ የሚሆን ነገር ስለሆነ ማለት በእኛ ደረጃ ባለ ፍርድ ቤት ክስ የሚያስመሰርት ነው ወይ የሚለውን እርግጠኛ አይደሉም ማለት ነው። በዛ የተነሳ እንግዲህ ወደ ማዕከላዊ የወሰዷቸው እዛም እኛ አይመለከተንም ነው የተባለው። እዛው ጎኑ ደግሞ ሶስተኛ ፖሊስ ጣቢያ አለ፣ የፌደራል ፖሊስ ኮሚሽን። እዛም እኛም አይመለከተንም አሏቸው። ዜን ወደ ልደታ ፍርድ ቤት፣ እዛ የጠቅላይ አቃቤ ሕግ ቢሮ አለ እና በቃል የሰጡበትን መዝገብና ሞባይል ስልኮቻቸውን እዛ አስቀምጠው ያው ያስከስሳል፣ አያስከስስም፣ የሚያስኬድ ነው አይደለም፣ የሚለውን እንዲወስኑ ይመስለኛል። እዛ እንግዲህ የተደረገላቸው ሰነዶች ምርመራና ፍርድ ቤት አልባ የረዥም ጊዜ እስራት እንደሰለቻቸውም አናኒያ ሶሪ እንዲህ ሲል አጫውቶናል። እነሱ ጋማ የነበረው ስሜት ምንድን ነው? በመደበኛ ፍርድ ቤት ብንቀርብ ኖሮ ጉዳያችን ይህን ያህልም እንትን አታካች እና የተራዘመ አይሆንም ነበር። አንድ ልባት እናገኝ ነበር። ምክንያቱም ከሙያም አኳያ ኤልያስ ጋዜጠኛ ነው። ዳንኤልም ያው በፖለቲካ ተሳትፎ ውስጥ ነው ያለው። ስለዚህ መረጃን መሰብሰብ እና መያዝ እንደ ወንጀልም ሊቆጠርበት እንችል እንዳልሆነ ጠንቅቀ ያውቃሉ። ይህን ደግሞ ፍርድ ቤቱም ተገንዝቦ አስፈላጊውን ውሳኔ ቶሎ ይሰጠን ነበረ ብለው ነው የሚያስቡት። ግን ፍርድ ቤትም ለማቅረብ ጣር መከራ ነው ይሆን። እንደገና ደግሞ ያው የፍርድ ቤትም መሆኑ ጉዳይ ቢያንስ ምንድነው ይሄ በአስቸኳይ ጊዜ አዋጁን የተንተራሰ ስለሆነ ፍርድ ቤት ማቅረቡም አላመቻቸውም ይመስለኛል፣ እንግዲህ ይህንን ጉዳይ ለሚመሩት የኮማንድ ፖስት ሰዎች። ዞሮ ዞሮ ግን አንድ እልባት ማግኘት ነበረባቸው እና ስሜታቸው ምንድን ነው፣ በፍርድ ቤት ቢሆን ኖሮ ይህን ያህል ጊዜም አልታሰር ነበር። አሁንም ደግሞ ፍርድ ቤት ቢቀርብ ኖሮ ጉዳዩ በቀላሉ እልባት ማግኘት የሚችል ጉዳይ ነው። እና ያው ሆን ተብሎ እኛን ለመጉዳት ለማሸት ነው እንደውም ቃሉም የሚጠቀሙበት ያው ከአንዳንድ ምንጮችም ስንሰማ በደህንነቶች በኩል ነው እንጂ ይህን ያህል ግብግብ የሚፈጥሩት፣ ትንንቅ የሚፈጥሩት እነሱ ናቸው እንጂ ፖሊስም በሌላውም በኩል ምንም አይነት ያገኙባቸው ነገር እንደሌለ እና ቢለቀቁ ሁሉ ደስተኛ እንደሆኑ ነው የሰማነው።